የዓለም የንግድ ድርጅት ደብልዩቲኦ፣ ካለም አቀፉ የገንዘብ ድርጅት በምህፃሩ አይኤምኤፍ ና ከዓለም ባንክ ጎን ከተባበሩት መንግስታት ማዕከላዊ ድርጅቶች አንዱ ነው። መቀመጫውን ጄኔቫ፣ ስዊትዘርላንድ እያደረገው ይኸው ድርጅት በአሁኑ ጊዜ 162 አባል ሀገራት አሉት ከመካከላቸውም ሁለት ሶስተኛ ያህሉ ያደጉ ወይንም በፍጥነት በማደግ ላይ ያሉ ሀገራት ናቸው። የድርጅቱ አባላት ከዓለም ንግድ 97 በመቶውን ያንቀሳቅሳሉ። በአሁኑ ጊዜ ሀያ ሀገራት የታዛቢነት ቦታ ያገኙ ሲሆን የድርጅቱ አባል ለመሆንም እየተደራደሩ ነው። በእርግጥ በዓለም የንግድ ድርጅት ብዙ ሀገራትን ከሚያካትቱ የንግድ ስምምነቶች ይልቅ በርካታ አነስተኛ አካባቢያዊና የሁለትዮሽ ስምምነቶች መፈረማቸው የሚያጠያይቅ ነው። ሆኖም በጀርመን የልማት ፖሊሲ ጥናት ተቋም የንግድ ጉዳዮች አዋቂ ካርላ ብራንዲ በአሁኑ ጊዜ የድርጅቱ ተፈላጊነት እየጨመረ መምጣቱን ይናገራሉ። የዓለም የንግድ ድርጅት አሁንም አባል ለመሆን የታጩትንና ላይቤሪያና አፍጋኒስታንን የመሳሰሉት ሀገራትንም የሚስብ ድርጅት ነው። በዘመናዊ የንግድ ስርዓት ውስጥ የመካተት ፍላጎት የሚያሳዩ ሀገራትን ድርጅቱ ውስጥ መግባታቸው የተሻለ ገበያ የሚያገኙበት እድል እንዲጨምር ያደርጋል። ከሶስት ዓመት በፊት በጎርጎረሳዊው ታህሳስ 2013 ዓ ም 160 የድርጅቱ አባል ሀገራት በኢንዶኔዥያዋ ደሴት ባሊ ተሰብስበው ዓለም አቀፍ የሸቀጦች ልውውጥ በሚቀላጠፍበት መንገድ ላይ ስምምነት ላይ ደርሰዋል። ከዚያን ጊዜ ወዲህ ትኩረቱ ከባሊው ሂደት በኋላ ያለው እንቅስቃሴ ላይ ሆኗል። የባሊው ሰነድ የሸቀጦችን የወጪና ገቢ ንግድ ያመቻቻል። የእርሻ ማካካሻዎች እንዲቀንሱ ያደርጋል። እንዲሁም ዝቅተኛ የእድገት ደረጃ ላይ የሚገኙ ሀገራትን የውጭ ንግድ እድሎች ያሻሽላል። ከስምምነቱ የሚጠበቀውም እድገትን እውን ማድረግና የስራ እድሎችን መፍጠር ነው። የመስኩ ባለሙያዎች እንደሚሉት ቀረጥና የንግድ ወጪ በአንድ በመቶ ብቻ እንኳን እንዲቀንሱ ቢደረግ በማደግ ላይ ላሉ ሀገራት ወደ 40 ሚሊዮን ዶላር የሚጠጋ ተጨማሪ ገቢ ሊያስገኝ ይችላል። የባሊው ስምምነት ዋናው ተግባር የዓለም የንግድ ድርጅት በአባል ሀገራት መካከል መተማመንን እንዲያሰፍን ማድረግ ነው። ድርጅቱ የመደራደሪያ መድረክ ብቻም አይደለም። ሌሎች ጠቃሚ ተግባራትም አሉት። የዓለም የንግድ ድርጅት ከምንም በላይ በንግድ ምክንያት የሚፈጠሩ አለመግባባቶችን በመፍታት ረገድ ስኬታማ ነው። በጎርጎሮሳዊ 2014 ዓ ም መረጃ መሰረት ከ1995 ዓ ም አንስቶ ከ470 በላይ የሚሆኑ አለመግባባቶች ለድርጅቱ ቀርበዋል። ከመካከላቸውም አብዛኛዎቹ ምክክር በሚባለው ደረጃ ላይ ተፈተዋል። ያም ሆኖ አሁን ፈጣን እድገት በማስመዝገብ ላይ ያሉት ሀገራት ወደፊት ሊወስዱ የሚችሉት እርምጃ ከወዲሁ አሳሳቢ ሆኗል። እነዚህ ሀገራት ከዓለም የንግድ ድርጅት ወጥተው የራሳቸውን አካባቢያዊ ድርድር እንዳይጀምሩ ያሰጋል ሆኖም ብዙ ሀገራትን የሚያቅፉ ስምምነቶች ግን አስፈላጊ ሆነው መዝለቃቸው አያጠራጥርም። በክላራ ብራንድ አስተያየት የዓለም የንግድ ድርጅት ሁሉም ድምፁን ማሰማት የሚችልበት መድረክ ነው። አድሎ እንደሚደርስበት ለሚሰማው ለማንኛውም አባል ሀገር፣ እንደ ላይቤሪያና አፍጋኒስታን ላሉት ሀገሮች ጨምሮ ሂደቱ ክፍት ነው። የዓለም የንግድ ድርጅት ድክመቶች ሊኖሩት ይችላሉ። ሆኖም ድርጅቱ ሁሉም አባል ሀገራት በአንድ ጠረጴዛ ዙሪያ የሚቀመጡበትና ድምጻቸውም የሚሰማበት መድረክ ነው። ብዙ ሀገራትን የሚያቅፉ ስምምነቶች በስምምነቱ ውስጥ ያልተካተቱትን አያገሉም። ይልቁንም በዓለም አቀፍ ደረጃ ገዢ ኃይል ያላቸው ደንቦች ይኖሯቸዋል።